እንደ አውሮፓያኒዝም ነው አቆጣጠር ሐምሌ በገባ በአራተኛው ቀን ሀምሌ አራት ሰኔ 27 በየአመቱ በዩናይት ስቴትስ የሚከበረው የነፃነት ቀን በአሜሪካውያን ልብ ውስጥ ልዩ ስፍራ አለው ይለናል። ከነበሩ በዘልማድ በመላ ሀገሪቱ የሚገኙ ዜጎች ተሰባስበው አብረው በመብላትና በመጠጣት እንዲሁም የርችት ትዕይንቶችን በመመልከት የዛሬውን ጁላይ ፎር አሜሪካ እንደ አውሮፓውያን የዘመን አቆጣጠር በ1776 ዓ ም የተገኘችበትን ቀን ያከብራሉ። እለቱን የዩናይትድ ስቴትስን ዲሞክራሲ ዳግም ያስተጋብቡበት ወይም ሲያስተጋግቡበት ቆይተዋል ይለናል ሰለሞን ክፍሌ። ከቅርብ ዓመታት ወዲህ ግን በዚህች በፖለቲካ በተከፋፈለች ሀገር ውስጥ ዲሞክራሲ ወለምታ እንደ ደረሰበት ጎልቶ እየታየ ነው። ሰዎችን የሚያግባቡ የጋራ መድረኮች እየራቁ ሲናገሩ፣ በቁጣ ድምፃቸውን ከፍ አድርገው መታየታቸውም እያደገ መጥተዋል ይላል ሰለሞን። ባልደረባችን ጅም አልሆን ያጠናቀረውን ዘገባ እንዲህ አቀናብሮታል። ለዲሞክራሲ በተግባር በፎርዝ ኦፍ ጁላይ ማለትም በዛሬዋ ሰኔ ሀያ ሰባት የነጻነት በዓል እለት። አሜሪካውያንን ከርችት ተኩስ የበለጠ በብዛት የሚያሰባስብ ነገር የለም። አሜሪካውያን በአንድ ላይ ተሰባስበው ሀገሪቱ የተመሠረተችበትን ዲሞክራሲያዊ እሴቶች በጋራ የሚያስቡበትና የሚያንጸባርቁበትም ወቅት ነው። እነዚህን የመሳሰሉ ነጸብራቆች ባለፉት ቅርብ ቀናት ፍልሰተኞችን በተመለከተ የተቃውሞ ሰልፍ በወጡ ዜጎች በየጎዳናው ተግባር ላይ ሲውሉ ታይቷል። ሰልፎቹ በተለያዩ የሀገሪቱ አካባቢዎች ተካሂደው ብዙ ሺህ ሰዎችን አሳትፈዋል። ሌላው በሀገሪቱ የፖለቲካ መከፋፈልን አጉልቶ የሚያሳየው ጉዳይ ደግሞ በጡረታ የሚወጡትን የጠቅላይ ፍርድ ቤት ዳኛ አንቶኒ ኬነዲን ለመተካት የሚካሄደው ከፍተኛ ትግል ይሆናል። በዚህ ጉዳይ ላይ የማሳቹሴትሷን ሴናተር ኤሊዛቤት ዋረንን ጨምሮ ሁለቱም ፓርቲዎች ተጋግለው ተነስተዋል። ኤሊዛቤት ዋረን ህዝቡ ተነስቷል። ዶናልድ ትራምፕ ንጉሥ አይደሉም። ማንም ሰው በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በኩል የሚካሄደውን ሂደት ሳያልፍ የጠቅላይ ፍርድ ቤት ዳኛ መሆን አይችልም። ከቅርብ ጊዜ ወዲህ የትራምፕ ደጋፊዎችም ድምጻቸውን ከፍ አድርገው ማሰማት ብቻ ሳይሆን የዋሽንግተንን የቀድሞ አሰራር አስወግደው የአሜሪካን ታላቅነት ለመመለስ ቃል ከገቡት ፕሬዚደንት ጎን ደስታ በተሞላበት መልክ ቆመው ይታያሉ። ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ሲናገሩ ክብራችንን እንደገና እንመልሳለን፣ ያጣነውን ሥራ መልሰን ወደ ሀገራችን እናመጣለን፣ ሀብታችንን እንመልሳለን ለዚህ ታላቅ ሀገር ዜጎች ውቡን የአሜሪካ ሕልም መልሰን እናመጣለን። ይህን መሰሉ በፖለቲካ መከፋፈል ይበልጥ ተባብሶ የታየው በትራምፕ ፕሬዝደንትነት ወቅት ነው። ያ ደግሞ የሩሲያን ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጅ ማስገባት የሚመረምረውን የሮበርት ሙለር ልዩ ጉባኤ ተከትሎ መምጣትን ይጨምራል። የሕዝብ አስተያየት መለኪያዎች አብዛኞቹ አሜሪካውያን የምርመራውን መካሄድ እንደሚደግፉ ያሳያሉ። እንደ ኮንግረስማን ትሬይ ኮዲ ያሉ ሪፓብሊካውያን ግን ምርመራውን እንደ ከፋፋይ ይመለከቱታል። የደረሳችሁበትን አጠናቃችሁ ይህንን ነገር ፈጥናችሁ ጨርሱ። ይሄ ነገር ሀገሪቱን ፈጽሞ እየበጣጠሳት ነው። በሀገሪቱ የተከሰተው የፖለቲካ መከፋፈል በእውነት እየታየ ነው እናም አንዳንዴ በዚህ ምክንያት ፍራቻ አለ ይላሉ በአሜሪካን ዩኒቨርሲቲ የታሪክ ምሁሩ አለን ሊችመን። ሰዎች በፖለቲካ አመለካከታቸው፣ በጾታቸው፣ በጎሳቸው፣ በሚከተሉት ሃይማኖትና በመሳሰሉት ምክንያቶች የመገለል ስሜት አድሮባቸዋል። ይህን አይነቱን ፍራቻ በዘመናዊቷ አሜሪካ ካየን በጣም ቆይተናል። የጋለፕ የሕዝብ አስተያየት ሰብሳቢና አጥኚ ፍራንክ ኑፖርት በበኩላቸው ሲናገሩ ትራምፕ የፈጠሩት የጋለ የታማኞችና ተቃዋሚዎች ስሜት እየሰፋ ለመጣው የፖለቲካ መከፋፈል ምክንያት ነው ብለዋል። ኑፖርት ት ትራምፕ ራሳቸው በጣም ከፋፋይ ናቸው። ሕዝቡም ብዙ ተከፋፍሏል። አሁን ሕዝብ የሚጨነቀው ስለ መንግሥቱ ነው። ስጋቱ የሀገሪቱ ምጣኔ ሀብት ለረጅም ጊዜ ተጠናክሮ የመቆየቱ ጉዳይ ነው። ስለዚህ ትራምፕ በኢኮኖሚው እድገት ያስመዘገቡት ስኬት በሌላ በኩል በግልም ሆነ በአንድነት ትራምፕ እንዳመጡት እድገት ተተርጉሞ አይታይም። አሜሪካውያን በዛሬው ጁላይ ፎርዝ የነጻነት ቀን ብዙውን ጊዜ ፖለቲካውን ወደ ጎን ትተው የሚያከብሩት ዲሞክራሲን ነው። አሁን ግን በየቀኑ የሚታየው ከባድ የፖለቲካ መከፋፈል በዚህች የዲሞክራሲ ምሳሌ በሆነች አገር ሂደቱ ወለምታ ገጥሞት የጋራ መግባቢያ መድረኩን ማግኘት አስቸጋሪ እየሆነ ነው።